Start the conversation with your new audience today. Email sales at sbs.com.au. SBS Radio download the Madragon Namasak Mulu program and date my demission. SPS.com.au slash some At this Paris Metshet, we bet Nonor Zebin, a fashion industry, Marajan Bandogen, Bahel. ቅርሳ ቅርሶችን ቱሪዝምና በሕይወት ዘመናቸው ጉልህ አስተዋጽኦ ያበረከቱ ኢትዮጵያውያንን ግለ ታሪክ በሌላ ወገን በማካተት ዘርፈ ብዙ አምዶችን ይዛ ብቅ ማለት የጀመረችው በወርሃ መስከረም አጥቢያ ነው። የመጽሔቷን ተነሳሽነትና ተልእኮን አስመልክተን መኖሪያው ፓሪስ ከሆነው ከአዲስ ፓሪስ መስራችና ዋና አዘጋጅ አቤል ፊጣ ጋር ተነጋግረናል። የመጽሔቷን ዓላማ በማስቀደም ወደ ይዘቶቿ ያመራል። በጣም አመሰግናለው ጋዜጠኛ ካሳ ከአውስትራሊያ ሜልቦርን። አዲስ ፓሪስ በሁለት ከተሞች ስሜት የተሰየመ መጽሔት ነው። የተቋቋመበትም ዋናው ዓላማው የተለያዩ ጽሁፎች፣ የተለያዩ ማስታወቂያዎችም ለመስራት ታስቦ ነው። ኢትዮጵያ ውስጥ በጣም ብዙ አገልግሎት ሰጪ ድርጅቶች አሉ እና እነሱንም ወደዚህ ሀገር ለምን አናስተዋውቅም? ለምሳሌ በሪልስቴት በሆቴል በቱሪዝም የተሰማሩ ድርጅቶችን መጋዚኑ ያው እዚህ ስለሆነ ተዘጋጅቶ የሚታተመው እዚህ ብናስተዋውቅላቸው ጠቃሚም ይሆናል ለሀገርም ደግሞ የውጭ ምንዛሪም ያስገባል በሚል እሳቤ ነው። አዲስ ፓሪስ የመጀመሪያ ህትመቷን ይዛ ያወጣችው በወርሃ መስከረም ወይም ሴፕቴምበር ላይ ነው። የመጀመሪያዊቱ መጽሔት ይዘቶች ምንን ያካተቱ ነበሩ? የመጽሔቲቱ አምዶችስ የተከፋፈሉት በምን በምን ዘርፎች ነው? የምጽፏቸውስ በስንት ቋንቋዎች ነው? የመጀመሪያው የአዲስ ፓሪስ መጽሔት የታተማው በወርሃ መስከረም ነው። እንግዲህ ኢትዮጵያ ውስጥ በጣም ብዙ ነገሮች በወርሃ መስከረም ብዙ ጋዜጦች ድሮም ጀምሮ የሚታተሙበት አዳዲስ ነገሮች የሚመጡበት ወር እንደመሆኑ እና ከጨለማ ደግሞ ወደ ብርሃንም የምንሸጋገርበት ስለሆነ ያን ታሳቢ ተደርጎ ነው መስከረም ላይ እንዲታተም የተደረገው። ከዛ በተረፈ የአዲስ ፓሪስ አምዶቹ በፋሽን በሂስትሪ፣ ስፖርት፣ አርት ካልቸር እና ቱሪዝም ያጠነጠነ ነው። የመጀመሪያው የፋሽን የመጀመሪያው የነበረች ሞዴል ሄላራ ተስፋዬ ትባላለች። በስፖርት ደግሞ አንጋፋው የስፖርት የመጀመሪያው ጋዜጠኛ የነበሩት ፍቅሩ ኪዳኔ የፈረንሳይ ፓሪስ ነዋሪ ነበሩ፣ ያረፉትም እዚሁ ነው እና የእሳቸውንም ማስታወሻ እንግዲህ ያው እዚህ ሀገር ስለሆነ የተጀመረው በዛ ብዬ ነው። በአርት ደግሞ በጣም ብዙ አርቲስት ሰአሊ ጌታቸው ብርሃኔ በጣም ትልልቅ ስራዎች ሰርቷል። የኢትዮጵያ በተለይ የቤተ ክርስቲያናትን ታድት የቀደመ ታሪኮችን በመስራት እዚህ ፓሪስ ላይ በጣም ትልልቅ ኤግዚቢሽኖችን ሲያካሂድ ሲያሳይ ነበረ እና ተወዳጅነትን ያተረፈ ሰአሊ ነበረ። በነበረበት ህመም ከእኔም ጋር በስራ በጣም እንገናኝ ነበረ። ለዛሬ በህይወት የለም። የእሱንም ለማስታወሻ ብዬ የአርት እሱን ያደረኩት። በሙዚቃው ደግሞ አሊ ቢራ ዘፈን እንግዲህ ብዙዎቹን ዛሬም ድረስ የሚዘፈን የሚደመጥ ሙዚቃ ሰርቶልን ላበረከተው አሊቢራ የእሱን ስራ ይዘን ወተናል። ከዛ በተረፈ ኢትዮ ፍሬንች ኮኔክሽን በሚለው የፈረንሳይ እና የኢትዮጵያ የባህል እና የታሪክ ቀድሞ የነበረ ትስስሮችን እነሱም በትንሹ ለአንባቢያን አቅርቤ ያለው። በነገራችን ላይ ይሄ መጽሔት በፈረንሳይኛ በእንግሊዝኛ እና በአማርኛ ነው የተዘጋጀው። ሁለተኛው እትመትስ መቼ አንባቢያን እጅ ይገባል? መጽሔቷ አዲስ ፓሪስ ይዛቸው የምትወጣቸው አንኳር ይዘቶችስ ምን ይመስላሉ? የሁለተኛው የአዲስ ፓሪስ መጽሔት ቅድም እንደነገርኩ ፋሽን ተኮር የሆነ መጽሔት ነው። ዲያና ሰለሞን ትባላለች ሞዴል ዲያና ሰለሞን ያው እዚህ ፓሪስ ነዋሪ ነች። እሷን የሕይወት ታሪክ እና የእሷን ስራዎች ይዞ ወጥቷል። በአርት ደግሞ የፔንተርና የታዋቂ ፖ የገብረ ክርስቶስ ደስታን አጭር የሕይወት ታሪክ በሙዚቃም የእንግዳ ፕሮግራም አለን። የእንግዳ ፕሮግራማችን ሞዴል፣ ዲፕሎማት እና ፓን አፍሪካኒዝም በተለይ ፓሪስ ላይ ቀደምት ጥቁር ሞዴል የኢትዮጵያኖች የመጀመሪያው ሞዴል የነበረች ባለሳሳት በሰባዎቹ ምን አካባቢ ይመስለኛል እና የሀረር ወርቅ ጋሻው የእሷን በጣም ቆንጆ ስራዎችና ጥሩ ያደረግነው ውይይት ነበር። እሱን ይዘን ወተናል። በሂስትሪ ደግሞ ስለ ሞሪስ ካልክ ስለ ብሔራዊ ቲያትር ነው። የሊትሬቸር አምዳለን። በዲጅቴች ደግሞ ሻምበል አፈወርቅ ዮሐንስ፣ ሻምበል አፈወርቅ ዮሐንስ እንግዲህ በጣም ብዙ ያልተነገረላቸው ግን በጣም ብዙ የነጥላውን የነ ማሙድ በጣም የተለያዩ ሙዚቀኞችን ደራሴ የነበሩ ናቸው። የቀድሞ የክቡር ዘበኛ አባል የነበሩ ናቸው። በፊሎሶፊ ደግሞ የግሪክ ፈላስፋዎች እና ሳይንቲስቶች የጥናት ምርምር በሚል አንድ ለንባብ ያቀረብኩት አለ። እንግዲህ ብዙ ካልቸሮች አሉን። እነሱን በየህትመቱ ለአንባቢያን በአብዛኛው እንግዲህ እዚያ ሀገር ስለሆነ የሚታተመው ፓሪስ፣ የሚያገኙትም ፈረንሳዮች ናቸው እና የውጭ ዜጎች ናቸው። ስለዚህ ለእነሱ ባህላችንም በደንብ ይገልጻል ብዬ የአሰብኩት መጽሔትም ስለሆነ ዋናው ዓላማውም እሱ ስለሆነ የባለፈው የመስከረም የመስቀል በዓል ኢትዮጵያን በተለይ በክርስቲያኑ በጣም ትልቅ በዓል ነው። ብዙ የቱሪስት መስህብም ያለው ነው እና በዩኔስኮም የተመዘገበ የማይዳሰሱ ቅርስ ተብሎ የተመዘገበ ባህላችን ነው። የሁሉም ኢትዮጵያዊ ነው። ክርስቲያን፣ ሙስሊም ምናምን አይልም። የሁሉም ባህል እንትን ነው። የእሱን ትንሽ ለተቀሪው ዓለም በንባብ ደግሞ ለማሰራጨት ፈልጌያለሁ። በስፖርት መንግስቱን ወርቁ መንግስት ወርቁ እንግዲህ ያው ብዙ ሰዎች የሚያውቋቸው ይመስለኛል በተለይ በአፍሪካ በጨዋታ ጊዜ ብዙ I to pian desportu i ja de rago ja disparis, content, uh... ይሄ ነው አዲስ ፓሪስ። ሁለተኛዎትም መጽሔቷ ከምታወጣቸው ይዘቶች አንዱ ፋሽንን ይመለከታል። ስለ ፓሪስ ሲነሳ ፋሽን አብሮ በጀመሪያ የሰዎች አእምሮ ውስጥ ብቅ የሚል ጉዳይ ነው። የፓሪስ በዓለም ላይ ካሉ የፋሽን መዲና ከሚባሉት አንዷ ነች። ኢትዮጵያውያን ፋሽን ሞዴል በፓሪስ ውስጥ ምን ያህል አሉ? የፋሽን ኢንዱስትሪው ኢትዮጵያ ውስጥስ በምን ሁኔታ ላይ ነው ያለው ያንተ ግንዛቤ ምንድን ነው? በቅርበት ከሞዴሎች ጋር ከመስራት አኳያ የእናንተስ መጽሔት በዚህ ዘርፍ ልዩ ትኩረት የሰጠበት ዋነኛ ምክንያት ምንድን ነው? ጥሩ ጥያቄ ነው። የምንኖርባት ፓሪስ የፋሽን ከተማ ነች። በሉዊስ አስራ አራተኛው ነው እንግዲህ ፓሪስን የፋሽን ከተማ ያደረጋት። ፓሪስ የሚኖሩ ኢትዮጵያውያን ሞዴሎችም አሉ፣ ግን ብዙ ለስራው የተከፈተላቸው እድል የቋንቋም ይኖራል። ሁለተኛ እዚህ ሀገር የኢትዮጵያኖች በሞዴል ስራ የሚሰሩ ሰዎች አንድ ያልገባቸው ነገር አለ። ፋሽን በአመት አንዴ ማሳየት አይደለም። እዚያ ሀገር ዋናው የሞዴሎቹ ስራቸው ማስታወቂያ ነው። ፋሽን ይካሄዳል። የፋሽን በቀን በጣም ብዙ ቦታ የሚካሄድባት ከተማ ነች። ነገር ግን ዋናው ትልቁ ገበያቸውና ስራቸው ሞዴሎቹ የማስታወቂያ ስራ ነው። ማስታወቂያ ስራ ላይ ነው። ለምሳሌ በጣም ብዙ መጋዚኖች አሉ፣ ይታተማሉ እንደ ቮግ ፍራንስ፣ ኤል፣ ባዛር ምናምን የሚባሉና እዛ ላይ እንደነ ሉዊስ ቪቶ ፈረንሳይ ብዙ ነገሮች ታመርታለች እና የዲዛይነር አገር ነች፣ የፋሽን አገር ነች። ስለዚህ ያንን በማስታወቅ ናቸው ሞዴሎች የሚተዳደሩት። ይህም ደግሞ ሞዴሎቹን ዚህ መጋዚን ላይ ከወጡ በኋላ ይሄ መጽሔት በተለያዩ የፋሽን ቦታዎች የተለያዩ ትልልቅ እንደ ኤሊዝ የሚባል ቦታ አለ ለምሳሌ ፓሪስ ላይ እና ያ ቦታ ትልልቅ ኤጀንቶች የሚኖሩበት ትልልቅ የዓለማችን በጣም ሀብታ የሚባሉ ሰዎች መተው የሚገዙበት አንድ ሰዓት አርባ ሶስት ሺህ ዩሮ ጀምሮ የሚሸጥበት ቦታ ነው እና በጣም ውድ የሆኑ ቦታ ምናምን ላይ ነው። እና እነዚህ መጽሔቶችን እኔ የኢትዮጵያኖች ሞዴሎችን እዚህ አድርጌ እንትን ማድረገው ለማስተዋወቅ ነው። እነሱን የራሳቸው ባዮግራፊ አለ እዛ ላይ ደግሞ የራሳቸው ኢሜላቸው እና ሌላ እንደ ኢንስታግራም አድራሻቸው ሙሉ አለ። ዋናው ዓላማው አዲስ ፓሪስ እነኝን ሞዴሎች ወደ ሌላ ስራ እንዲሰሩና ተጠቃሚ እንዲሆኑ በማሰብ ነው። ከዛ በተረፈ ኢትዮጵያ ሞዴሎች እዚህ አሉ። የተከፈተላቸው ኦፖርቹኒቲ ብዙም አይደለም ግን የሚሰሩ አሉ። በጣም ቅድም በጠቀስኩልህ በማስታወቂያ ላይ ለምሳሌ አንድ የጋምቤላ ልጅ ነች እና ስሟን እንኳን መጥቀስ ብዙም አስፈላጊ ስላልሆነ ምናልባት እና እሷውም በደንብ እየሰራች ነው። በደንብ ነው የምትሰራው። በኤጀንቶች ተይዛለች። ብዙ ማስታወቂያ፣ ብዙ የመጽሔት ላይ፣ ባስ ስቴሽን ትሬን ሜትሮ ምናምን ስቴሽኖች በጠቅላላይ የማስታወቂያ የተዘጋጁ ስለሆነ ፓሪስ በዛ ሁሉ እየሰራች እና እየተጠቀመች እንደሆነ ይገባኛል። ሌሎቹም እንደዛ እንዲሆኑ ነው። ምክንያቱም ሰፊ የስራ ኢንዱስትሪ ነው። ይሄ ፋሽን በየቀኑ በየሰዓቱ እየዘመነ ዲዛይነሮች በየሰዓቱ በየደቂቃው አዳዲስ ዲዛይን ይዘው እየወጡ አንድ ልብስ አልባሳት ወጥቶ ያን ሰው ገዝቶ ሳይለብስ ሌላ እንደገና ተጨማሪ በየጊዜው የሚወጣ በት ከተማ ነው የምንኖረው እና ከጊዜ ወደ ጊዜ በጣም እየጨመረ እየመጣ ስለሆነ የኛ ሞዴሎች እንግዲህ እዚህ ላይ ተሳትፈው እኔም በዚህ ብዙ ያወራኋቸው ሰዎች አሉ። ሞዴሎች አገር ውስጥ ያሉ፣ እና ተስፋ ቆርጠናል ይሉኛል። ምክንያቱም ተያያዥ ነገር ትንሽ ልጥቀስልህ። እዚህ ሀገር ለምሳሌ ኤራትቤ ይባላል የባስ ዋናው ልክ ኢትዮጵያ እንደ አንበሳ ማለት ነው። በጣም ብዙ ስቴሽኖች አሉት ሰዎች የሚጠብቁበት እና ያው ሁሉ ለማስታወቂያ የተዘጋጀ ነው። በየአስር ደቂቃው ምናምን የሚመጣው ባሱ ሁለት ዩሮ ነው አንድ ሰው የሚከፍለው፣ የሚከፍለው አይደለም ያንን ባስ በማስታወቂያ ነው። ይህ ማለት ምንድን ነው? እያንዳንዱ ስቴሽን የማስታወቂያ ቦታ ስለሆነ እዚህ ሀገር ብዙ አልባሳቶች፣ ሽቶች፣ ብዙ ነገሮች በተለይ በፋሽን ዘርፍ ላይ ያሉ በመጠጥ ቢራዎች በማስታወቅ ምናምን እና ሶስት ቀን አራት ቀን ነው አንድ ማስታወቂያ የሚቆየው። እንደገና እንትን ይላል እና የተለያዩ የማስታወቂያ መስሪያ ድርጅቶች ያንን ኮንትራት ወስደው ስለሚሰሩ የኤራትፔ ዋናው ትልቁ ገቢ ሰዎችን በማመላለስ ሳይሆን በማስታወቂያ ነው የሚያገኘው። እና እዚህ ጋር የምጨምርል ነገር ምንድን ነው፣ አዲስ ፓሪስ ሁለት ነገሮች የሚያስተምርና የሚያስተዋውቅም ነገር ነው ስልነው ብዬ ስለማሰብ ነው። አንበሳ ባስ ለምሳሌ፣ አንበሳ በተለያዩ የአዲስ አበባ ውስጥ ስቴሽኖች አሉት። አንዳንድ ቦታ የፀሐይ እንኳን መቆሚያ መጠለያ የሌለባቸው ቦታዎች አሉ። የዚህ ነገር ተሞክሮ ኢትዮጵያ ያለው የአንበሳ ባስ ተሞክሮ ቢወስድ ኢትዮጵያ ውስጥ በጣም ብዙ ድርጅቶች አሉ፣ አገልግሎት ሰጭ ድርጅቶች አሉ፣ አምራቾች አሉ፣ ሪልስቴቶች አሉ ሆቴሎች አሉ ቱሪዝም ላይ ተሰማሩ አሉ እና በማስታወቂያ አሁን ከሚያገኘው ገቢ ሞር በደንብ ገቢ ቢያገኝ ለተጠቃሚውም ደግሞ አንድ ሰዓት ምናምን ቆይቶ ከሚመጣ ቢያንስ በሀያ ደቂቃ እና በአስራ አምስት ደቂቃ ምክንያቱም ዋናው የህዝብን ማመላለስ ሳይሆን ዋናው ገቢው የማስታወቂያ ስለሆነ ማስታወቂያ በአለም ላይ በጣም ኢምፖርታንት ነገር ነው የዓለምን ገበያ እየቀየረ ያለው ማስታወቂያ ነው ዛሬ ዲጂታል ሆኗል። በአጠቃላይ የዓለም ገበያ እና አዲስ ፓሪስ እንደ ማስተማሪያም ነች። ለዚህ ነው አዲስ ፓሪስ እዚህ ብቻ አይቆምም፣ እዚህ ብቻ አይታተምም። ኢትዮጵያም ታትሞ በተለያዩ ካፌዎች፣ ሆቴሎች፣ ሎጆች እና አንዳንድ አገልግሎት ሰጪ ተቋማት ውስጥ ለንባብም ለማስተማሪያም እንዲቀመጥ ጥረት እያደረግኩኝ ነው። ከፓሪስና እንደዚሁም ኢትዮጵያን ኢላማ ከማድረግ ባሻገር በተቀረው ዓለም በተለይም የኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖርባቸው አውስትራሊያን ጨምሮ በተለያዩ ዓለም ማዕዘናት ውስጥ አዲስ ፓሪስ ለአንባቢዎች እጅ እንድትገባ ለማድረግ ምን የወጠናችሁት ነገር አለ? ከዚህ ወይም ከሌላው ዓለም ነዋሪ ኢትዮጵያውያን መጽሄታችሁን ለማንበብ የሚሹ ቢኖሩ በየወሩ ደንበኛ ለመሆን ምን ማድረግ አለባቸው? እንዴት ሊያገኟችሁ ይችላሉ? አዎ ጥሩ ጥያቄ ነው። አዎ በሱ ስራ እየሰራ ነው። ዋናው የተለያየ አለም ያሉት ኢትዮጵያኖች፣ ለምሳሌ አሁን አሜሪካ ውስጥ በጣም ብዙ ፍላጎት አለ። ሜሪላንድ፣ ቦስተን እና ሲያትል አካባቢ የማውቃቸው ሰዎች መጽሔቱ የተለያዩ የኢትዮጵያን ትልልቅ ሱቆች አሉና በእነሱ አማካኝነት ለንባብ እንዲበቃ እንትን አድርገናል። ግን ምንድን ነው መላኪያ የሚባል ነገር አለ። እዚህ ታትሞ ሲሄድ በፖስታ ቤት ስለሆነ የሚላከው እና ፖስታ ቤት ትንሽ ወደድ እያለ ነው፣ ሌላ አማራጭ እየፈለግኩኝ ነው እኔ እንዲደርስ። ከዛ በተረፈ በህትመት ብቻ ሳይሆን አዲስ ፓሪስ በዲጂታልም እንዲሆን የራሴ ዌብሳይት ስለከፈትኩኝ የአዲስ ፓሪስን ብቻ እና በዛም ያገኛሉ ብዬ አስብ ያለው ከዛ በተረፈ አውስትራሊያ እንግዲህ እናንተ ጋር እንዲደርስ እንደውም ቀደም ብዬ አውስትራሊያ ነዋሪ የሆነች ጎረቤቴ ያው እህቴ ማለት ነች። ከእሷ ጋር ውርተን ነበረ አንዳንድ ሱቆች አገናኛ አለው እና በነሱ ቀድሞ እንደም ከአዲስ ፓሪስ ራሱ ሁለት ካቴናንም በንደዛ ለማስፋፋት እንትን አድርገን ነበረ እና አንዳንድ ዌብሳይቶች አንዳንድ እንትኖች እንትን እያልኩ ነው። በአለም ላይ ተደራሽነት እንዲኖረው በየጊዜው አንባቢ ብቻ ሳይሆን አዲስ ፓሪስ ስፖንሰርም ሜምበርም እንዲሆኑ። በቃ ይሄ አዲስ ፓሪስ የአንድ ሰው ብቻ አይደለም፣ የሁሉም ሰው ነው፣ የሁሉም ኢትዮጵያዊ ነው። አገር የሁሉም እንደሆነ ሁሉ ይሄም እንደዛ ነው። ምክንያቱም ለአገር ትልቅ ስራ የሰሩ ሰዎች የምናስተዋውቅ እንደተረስተው እንዳይቀሩ በዚህ ታትሞ የሚወጡበት ፔጅ ነው። ታሪካችንን፣ ትውፊታችንን ሁሉ የምናስተዋውቅበት ነው። ከዛ በተረፈ ደግሞ በጣም ብዙ የቱሪዝም መዳረሻ ቦታዎች አሁን እንደውም በጣም ብዙ እየተሰሩ ይመስለኛል። ስለዚህ እነሱም ሁሉ በማስተዋወቅ ይህ ሁሉ ወደ ተለያዩ ቦታ አገሮች እንዲደርሱ ጥረት እያደረግኩ ነው። ደግሞ በቅርቡ ይሳካል ብዬ አስባለሁ። መልካም። አቤል ፊጣ የአዲስ ፓሪስ መጽሔት መስራች እና ዋና አዘጋጅ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።